ሰላም እንደምናመሻችሁ የጋቢና ቪ አድማጮች የዕለተ ረቡዕ ህዳር 15 2014 ዓ ም ምሽት ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለወጣቶች ያስተምራሉ፣ ያዝናናሉ ያልናቸውን ፕሮግራሞች አሰናድተናል። ከእነዚህ መካከል ጥቂቶቹን እናሰማችሁ። ትልቅ እርምጃ ትኩረት ማሳያ ቢሆንም ደግሞ አደገኛም እርምጃ ነው። በተለይ የኢትዮጵያ መከላከያ ሀል ሰራዊትና ህዝቡን የሚያንቀሳቀሰውን ያከልም በህወሀት በኩልንም ያለውን ሞቲቬት የማድረጉ እንትን አለው እና ከዚ አንጻር አደገኛ ነው። በተለይ ጠቅላይ ሚኒስትሩ ጉዳት ቢደርስባቸው ወይም ህይወታቸው ቢያልፍ የፖለቲካ ስርዓቱ ብቻ ሳይሆን የመንግስት የፌዴራል አርሚውም የመፍረስ አቅሙ በጣም ሰፊ ነው እና

አሁን ደግሞ የሰማችሁት ወይዘሮ መሰረት አዛገን ነው። በጎዳና ላይ የወደቁ እናቶችን በመሰብሰብ የሚረዳ በጎ አድራጎት ተቋም መስራች ናቸው። የምሽቱ እንግዳችን ናቸው። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች አዘጋጅተናል። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ በቅንብሩ ንጉሱ ታምሬ አብሮኛለ። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ሀብታሙ ስዩም ይዞ እየጠበቀን ነው። ወደ ሀብታሙ አመሰግናለሁ ስመኝ አንድ የዩናይትድ ስቴትስ ቁልፍ ዲፕሎማት ኢትዮጵያ ውስጥ ያለው የጦርነት እንቅስቃሴ አንድ ዓመት ያስቆጠረው ደም አፋሳሽ ጦርነት እንዳይባባስ ለማድረግ ከተጀመሩ ጥረቶች በላይ የሆነ መምጣቱን ጠቁመዋል የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ጄፍሪ ፌልትማን ከኢትዮጵያ መልስ ለጋዜጠኞች መግለጫ ሰጥተዋል እሳቸውና ሌሎች ዲፕሎማቶች በኢትዮጵያ ፌዴራል መንግስትና በህዋት የሚመሩ ኃይሎች ፍጥጫቸውን ቀንሰው የተኩስ ማቆም ስምምነት ላይ እንዲደርሱ ጥረት እያደረጉ እንደሆነ ተናግረዋል ህዋት እኒህን ኃይሎች የትግራይ መከላከያ ኃይል እያለ ይጠራቸዋል። የፌዴራሉ መንግስት በበኩሉ ህወት የሽብር ቡድን ነው ሲል ፈርጀዋል። ፌልትማን ሲደረግ የነበረውን ንግግር መሻሻል ቢያሳይም ሁሉም አካላት ግን ለፍልሚያ በተጠንቀቅ እንደቆሙ አስታውቀዋል። ሰኞ ዕለት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ገጻቸው በኩል በአካል ወደ ግንባር በማቅናት የጦር ሰራዊታቸው እንደሚመሩ አስታውቀዋል፣ ዜጎችም እንዲከተሏቸው ጠይቀዋል። በሌላ በኩል ደግሞ ህወት መራሽ ኃይሎች ወደ ደቡብ አቅጣጫ በመግፋት ከአዲስ አበባ 220 ኪሎ ላይ የምትገኝ ከተማ መያዛቸውም ሲነገር ነበረ። ፌልትማን ሁለቱም አካላት ሊባባስ ከሚችለው ጦርነት ራሳቸውን እንዲያርቁ አሳስበዋል። ጦርነት መፍትሄ እንደማይሆንም ተናግረዋል። በትግራይ አመራሮች በኩል የኢትዮጵያ መንግስት በእጅ አዙር እየፈጸመ ነው የተባለው የሰብአዊ ድጋፍ ክልከላና ከበባ መቆም እንዳለበት ቅድሚያ እንደተሰጠ፣ በጠቅላይ ሚኒስትር አብይ አመራር በኩል ደግሞ አማጽያኑ ከተቆጣጠሯቸው የአማራና የአፋር ክልሎች መልቀቅ እንዳለባቸው ቅድሚያ እንደተቀመጠ ጄፍሪ ፌልትማን ተናግረዋል። የፖለቲካ ተነሳሽነቱ ቢኖር ኖሮ ሁሉንም ፍላጎቶች ማሳካት እንደሚቻል የጠቆሙት ዲፕሎማቱ ያለመታደል ሆኖ ሁለቱም አካላት ግቦቻቸውን ማሳካት የሚፈልጉት በጦር ኃይል ነው። ሁለቱም አካላት በድል ጫፍ ላይ እንዳሉ ያምናሉ ብለዋል። ጄፍሪ ፌልትመን አክለውም የትግራይ መከላከያ ኃይል ወደ ጅቡቲ የሚመራውን መንገድ በመቁረጥም ሆነ በቀጥታ አዲስ አበባ ለመግባት መዛቱን ሙሉ በሙሉ እንደሚቃወሙ ግልጽ መሆን እንዳለበት በጋዜጣዊ መግለጫቸው ላይ አስታውቀዋል። ፕሬዚደንት ጆ ባይደን እና ባለቤታቸው ጂል ባይደን ዋሽንግተን ዲሲ በሚገኝ መጠለያ የሌላቸው ዜጎችን በሚመግብ ማዕከል ተገኝተው አስተናግደዋል። የፕሬዚደንቱና የባለቤታቸው አገልግሎት በነገ ውለት የሚከበረውን የአሜሪካውያን የምስጋና በዓልን ምክንያት አድርጎ የተደረገ ነው። ፕሬዚደንቱን ምክትል ፕሬዚደንት ካምላ ሃሪስ እና ባለቤታቸው ዳግ ኤምሆፍ የተቀላቀሏቸው ሲሆን ሁሉም ለክብረ በዓሉ የሚዘጋጁ ልዩ ምግቦችን መጠለያ ለሌላቸው ዜጎች አድርሰዋል። ፕሬዚደንት ባይደን አብረዋቸው ለቆሙት አጋሮቻቸው ምስጋና ያቀረቡ ሲሆን ሥነ ሥርዓቱ ካበቃ በኋላ ሳምንቱ እስከሚገባደድ የሚቆይ እረፍት ለመውሰድ ወደ እናንታኬት ማሳቹሴት በረዋል። የታዋቂው የጥቁር መብት ታጋይ ማልኮልም ኤክስ ስድስት ልጆች መካከል አንዷ የሆኑት ማላይካ ሸባዝ ማላይካ ሻባዝ በኒውዮርክ በሚገኙ መኖሪያ ቤታቸው ሞተው እንደተገኙ ፖሊስ አስታውቋል። የ56 ዓመቷ ሻባዝ በተፈጥሮ ምክንያት ሳይሞቱ እንዳልቀረ የፖሊስ ቃል አቀባይ ተናግረዋል። ማላይካና መንትያህታቸው ማላክ በጎረጎሳያኑ የካቲት 1965 ዓ ም የተገደሉት ማልኮልም ኤክስ የመጨረሻ ልጆች ናቸው። የማላይካ ሻባዝ ሞት የተሰማው አባታቸውን ማልኮልም ኤክስን ገድለዋል ተብለው ከተያዙት ሦስት ሰዎች መካከል ሁለቱ ከእስር ነፃ በተደረጉ ከቀናት በኋላ ነው ዘገባው የሮይተርስ ነው። ታዋቂው የስልክና የኮምፒውተሮች አምራች አፕል የእስራኤሉን የሶፍትዌር አምራች ኤንኤስኦ ተቋምን ሊከስ መሆኑን አስታውቋል። ክሱ ከአወዛጋቢው ፔጋሰስ ሶፍትዌር ጋር የተያያዘ መሆኑም ተሰምተዋል። ተቋሙን በመክሰስ ረገድ አፕል ሁለተኛው ግዙፍ ተቋም ነው። ከዚህ በፊት ፌስቡክ የአሁኑ ሜታ ንብረት የሆነውን ዋትሳፕ አውታርን በሚጠቀሙ ላይ ድርጅቱ ጥቃት ከፍቷል በሚል ክስ ከፍቷል። አፕል ተጠቃሚዎቹ ላይ አነጣጥሯል ያለው ተቋም ምርቶቹና አገልግሎቶቹን እንዲጠቀም እንደማይፈልግ አስታውቋል። ፔጋሰስ የተሰኘው ሶፍትዌር በተለያዩ መንግስታትና አካላት ለስለላ ስራ እየዋለ መሆኑ ايفا مدرجون تكتلو وزجم مفتر ሀብታሙን ለዜናው እናመሰግናለን። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ኸርዝ፣ በ19 ሜትር ባንድ 15580 ኪሎ ኸርዝ ይተላለፋል። ለሬዲዮና በቴሌቪዥንና ለቴሌቪዥን ተመልካቾቻችን ደግሞ በመደበኛው የኢትዮሳት ቻናላችን ላይ ታገኙናላችሁ። አሁን ወደ ቀዳሚው ዝግጅታችን እንለፍ። የኢትዮጵያ ጠቅላይ ሚኒስትር አብይ አሕመድ ወደ ግንባር እንደሚዘምቱ ማስታወቃቸውን ተከትሎ ይህ እርምጃቸው ከአንድ ዓመት በላይ በተሻገረው የሀገሪቱ ጦርነት ላይ የሚኖረው ውጤት አነጋጋሪ ሆኗል። ሀብታሙ ስዩም ታዲያ ነዋሪነታቸው በኔዘርላንድ የሆነው የህግና ፖለቲካ ተንታኝ ዶክተር አደም ካሴ ጋር ደውሎ የአሁኑ አዲስ ዜና በሚኖረው አዎንታዊና አሉታዊ ተጽዕኖ ዙሪያ አነጋግሯቸዋል። ዶክተር አደም በተለያዩ ዓለም አቀፍ አውታሮች ላይ ከሚያቀርቧቸው አፍሪካን ነክ የተመለከቱ ትንታኔዎች በተጨማሪ ኔዘርላንድ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ኢንስቲትዩት ባልደረባ ናቸው። ወደ ቃለ ምልልሱ እንለፍ። ዶክተር አደም ትናንት አመሻሽ ላይ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ ጦር ግንባር እንደሚዘምቱ የጦር ሰራዊቱንም እንደሚመሩ አስታውቀዋል። እሳቸውን ተከትለው የተለያዩ የፖለቲካ ሰዎችና ታዋቂ ሰዎችም ዘመቻውን እንደሚቀላቀሉ ተናግረዋል። ይህ ሁኔታ ከአንድ ዓመት በተሻገረው የኢትዮጵያ ውስጥ ጦርነት ውስጥ የሚኖረው ውጤት ምንድን ነው? ምንንስ ያሳያል? ሁለት ነገር ነው የሚያሳየው። አንደኛው የሰላም ጥረቱ በቅርብ በተለይ በአሜሪካ መንግስት እና በአፍሪካ ህብረት በኩል ሲደረጉ የነበሩ የሰላም ጥረቶች ፍሬያማ እንዳልሆኑ ያሳያል። አንድ ሶስተኛው ደግሞ እንደ መንግስት ያለውን ሁኔታ የሚያዩበት ጠንካራ የሆነ እርምጃ እንደሚያስፈልገው፣ በዚህ ሁኔታ መቀጠል እንደማይቻል፣ በሰላም የሚፈታ ካልሆነ በጦርነት መፈታት እንዳለበት እንደ መንግስት አቅማቸውን በተለይ የትግራይ ክልል እያደረገ ያለው ጦርነትና ጦርነት ብቻ ነው እና ከዛ አንጻር ያንን የሚመጥን ትኩረትም ሁሉንም ነገርም በዛው በሚመጥን መልኩ ለመመለስ የታሰበ ይመስላል። ሰፋ ያለ የማጥቃት እርምጃ ሊወሰድም እንደሚችል የሚያሳይ ነገር ነው ብዬ አስባለሁ። አሁንም ድረስ ዓለም አቀፉ ማህበረሰብ ኢትዮጵያ ውስጥ ተፋላሚዎች ለድርድር እንዲቀመጡ የተኩስ አቁም ላይ እንዲደርሱ እየወተወተ ይገኛል። የአድል አክትሟል ማለት እንችላለን ወይ? ዳግም የሰላም ተስፋ እንዲያንሰራራስ ምን መደረግ አለበት? ሄዶ ሄዶ ይሄ ነገር እኔ በጦርነት ያልቃል የሚል እምነት የለኝም። ነገር ግን አሁን ባለው ሁኔታ በተለይ ከዚህ በፊት የፌዴራል መንግስቱ ድርድር እንደማይቀበል ነበር ሲያሳይ ነበረው። ባለፉት ሳምንት ሁለት ሳምንታት ውስጥ ግን ክፍት እንደሆነ አጋጣሚውን እንደ አስፈላጊነቱ ወደ ስምምነቱ ሊችል እንደሚችል አሳይቶ ነበር ከሚወ መረጃዎችን ግን የምናየው በተለይ በህወሀት በኩል የተቀመጡ ቅድመ ሁኔታዎች ለምሳሌ ጠቅላይ ሚኒስትሩ እንዲለቁ በምዕራብ በኩል የወልቃይት እና ሌሎች አካባቢዎች እንዲመለሱላቸው ሌላም ሌላም ሰፋ ያሉ ከባድ፣ ለመቀበል የሚከብዱ እንደ ቅድመ ሁኔታ በድርድሩ መፈታት ያለባቸው ነገሮች እንደ ቅድመ ሁኔታ ማስቀመጣቸው ነገሩን አበላሽቷል። በቅርብ እና እንግዲህ እድሉ ሞቷል ማለት አይቻልም። ሄዶ ሄዶ በዚህ በጦርነቱ የሚያለቅ እድሉ በእኔ የምንጠባብ ስለሆነ ያስፈልጋል። ነገር ግን አሁን ግን አሁን ያለው ግን ወደ ጦርነቱ ጦርነት እንደ አማራጭ እንደታየ እንደ መንግስትም ደግሞ ከዚህ በኋላ ብዙ መቆየትም እንደሌለበት ነገሩን አቅሙንም ተጠቅሞ ነገሩን በቶሎ ለማጠቃለል አስፈላጊ የሆነ ጊዜ ደግሞ ግፊት አድርጎ ወደ ድርድር መግባት የታሰበ ይመስላል። ከተሳካ ማለት ነው። ለዶክተር አደም በመጨረሻ ያቀረብሁላቸው ጥያቄ ጠቅላይ ሚኒስትር አብይ አህመድ በግል ጦርነት ውስጥ ለመሳተፍ መወሰናቸው ያለው ልዩ ትርጉም ምንድን ነው የሚል ነው። ዶክተር አደም የአሁኑ የጠቅላይ ሚኒስትሩ ውሳኔ በመንግስት ሰራዊት በኩል ሊፈጥረው የሚችለውን መነቃቃትና ሊተወው የሚችለውንም አደጋ እንዲጠቁመዋል። እንግዲህ ያው አንዳንድ ሰዎች ደስፐሬሽኑን ያሳያል የሚል ነገር አለ። በእኔ እምነት ግን ትኩረትን ነው የሚያሳየው። እንደ ሀገር ሁሉንም ትኩረት አቅምና የሀገሪቱንም እንቅስቃሴ ቅድሚያ መስጠቱን የሚያሳይ ነው ብዬ ነው የማስብ በተለይ በአንዳንድ የህብረተሰብ አካላት እንደ መንግስት ለጦርነቱ በደንብ በቂ ትኩረት አለመሰጠቱ አንዳንድ ቅሬታዎች ሲነሱ ነበር። በተለይ በህወሀት በሸዋና በወሎ በኩል አንዳንድ ቦታዎችን ከያዘ በኋላ ማለት ነው እና ያንንም እንደ መንግስት ትኩረቱን እንዳልተነፈገው እና ቅድሚያም እንደሰጠ ማሳያ ነው ብዬ አስባለሁ። ትልቅ እርምጃ ትኩረት ማሳያ ቢሆንም ደግሞ አደገኛም እርምጃ ነው። በተለይ የኢትዮጵያ መከላከያ ያህል ሰራዊትንና ህዝቡን የሚያንቀሳቅሰውን ያክልም በህወሀት በኩልንም ያለውን ሞቲቤት የማድረጉ እንትን አለው እና ከዛ አንጻር አደገኛ ነው። በተለይ ጠቅላይ ሚኒስትሩ ጉዳት ቢደርስባቸው ወይም ህይወታቸው ቢያልፍ የፖለቲካ ስርዓቱ ብቻ ሳይሆን የመንግስት የፌዴራል አርሚውም የመፍረስ አቅሙ በጣም ሰፊ ነው እና ተገቢ ነው እንኳን ቢባል ግን አደገኛ የሚሆነ እርምጃ ነው። ዶክተር አደም ከበደ አወል በተለያዩ ዓለም አቀፍ አውታሮች ላይ በሚያቀርቧቸው በተለይ አፍሪካን የሚመለከቱ ትንታኔዎች ይታወቃሉ። በኔዘርላንድስ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ተቋምን ባልደረባ ናቸው። ሀሳባቸውን ስላካፈሉን በአድማጮች ስም በእጅጉ አመሰግናል። ዶክተር አደም ካሴ ለሰጡን ትንታኔ በድጋሚ እናመሰግናለን። ወደ ተከታዩ መሰናዷችን እንለፍ። ገና በለጋ እድሜዋ በቤተሰቦቿን ህይወት ለማሻሻል ስትል ወደ ትዳር የገባችው መሰረት አዛገ በልጅነቷ የልጅናት ብትሆንም ኑሮን ታግላ ራሷን ለቁም ነገር አብቅታለች። ነገር ግን በለጋ እድሜ የልጅናት መሆን የሚያመጣውን ችግር ለመቅረፍ በጎዳና ላይ የወደቁ እናቶችን በመሰብሰብና መጠለያ በመስጠት የተሃድሶ መርሃ ግብር እንዲያገኙና በኋላም ቤት ተከራይተው እራሳቸውን ችለው እንዲወጡ ለመርዳት በመሰረት በጎ አድራጎት ድርጅት በኩል እየተንቀሳቀሰች ትገኛለች። ከመሰረት ጋር ቆይታ ያደረገችው ኤደን ገረመው ተከታዩን አሰናርታለች። ወይዘሮ መሰረት አዛገ በጎዳና ና በዝቅተኛ የኑሮ ደረጃ ላይ የሚኖሩ እናቶችና ልጆቻቸውን በማሰባሰብ መጠለያ በመስጠት የስነ ልቦና ድጋፍ በማድረግ ና መልሰው በማቋቋም አገልግሎት ላይ ትኩረቱን ያደረገው የመሰረት በጎ አድራጎት ድርጅት መስራች ናቸው። ወይዘሮ መሰረት ለዚህ ድርጅት መቋቋም እራሳቸው በግል ሕይወታቸው ላይ ያጋጠማቸው ችግር መነሻ እንደሆነ ይናገራሉ። የፖሊስ መኮንን ነበር ጀር ምርመራ ነበር የሚሰራው እናቴ የቤት እመቤት ነች እስከ አምስተኛ ክፍል እስከ መማር ድረስ ጥሩ ኑሮ ነበረን ኬክ እየተገዛለን ትምህርት ቤት በመኪና እየሄደን ምናምን ነበር ምንማረው አንድ ቀን ቤት ስመጣ ይለቀሳል። ምንድነው ስል አባቴ ታስሯል። ለስምንት ዓመታት ነው የታሰረው አባቴ። በዛ ጊዜ ውስጥ ሌሌኝ ትልቋ ቤት ውስጥ ያለሁት ልጅ፣ እኛን ሰባት ልጆቿን ከጉያዋ ላለመነጠር፣ ምንም ገቢ የላትም እናቴ፣ ወርቋን እየሸጠች እቃዋን እየሸጠች ስጨርሰ፣ ተጨነኩና ና እኔ እንኳ ብቀነስላት ጥሩ ነው ብዬ ባላገብኩ አስራ አምስት አመቴ ማለት በአስራ ስድስት አመቴ ልጅ ስወልድ፣ ትምህርት ቤት ለመሄድስል ልጅን እያያዝኩ እናቴ ቀይ እየወሰድኩ እንዲሁም ሌላ ጣጣ መጣሁባት በጣም ተሰማኝ፣ በጣም አዘንኩኝ። አንድ ቀን ችግር ሲያልፍ ግን የእናቴን ውለታ ሌሎችን ሴቶች በመደገፍ ነው የምከፍለው ብዬ ለራሴ ቃል ገባው። ያችን ቃሌን ጠብቅ ያለው ብዬ አስባለሁ። ይሄ ህልም ታዲያ ተሳክቶ የዛሬ ዘጠኝ አመት መሰረት ግብረሰናይ ድርጅትን ፈጠረ። የተቋሙ መስራችና ዳይሬክተር ስለሚሰሯቸው ስራዎች እንዲህ ያስተዋውቃሉ። መሰረት በጎ አድራጎት ድርጅት የሴቶችና ህጻናትን ችግር ለማስወገድ የተቋቋመ የበጎ አድራጎት ድርጅት ነው። ሴቶች ተገደው ወይ ተታልለው በወጣትነት እድሜያቸው ልጅ የወለዱና በመውለዳቸው ምክንያት ዓላማ የተነጠቁ ሴቶችን ነው የምንደግፈው። ህጻናት ደግሞ ወላጆቻቸውን በሞት ያጡና በችግር የተጋለጡ ህጻናት ጤናቸው ተጠብቆ ከትምህርት ገበታቸው እንዳይስተጓጎሉ ለማድረግ ነው። እንግዲህ ዋና ዋና ዓላማዎቻችን የትምህርት ፕሮግራሞች ላይ እንሰራለን። የጤና ፕሮግራሞች ላይ እንሰራለን። ለእናቶችም ለህፃናቶችም የስነ ልቦና ድጋፍ እንሰጣለን። የአካባቢ አየር ጥበቃን ደግሞ በሴቶች አቅም ግንባታ ጋር ቀመስተን እንሰራለን። ማህበራዊ ተጠያቂነት የሚባል ፕሮጀክት ደግሞ እንሰራለን። ወይዘሮ መሰረት ብዙ ጊዜ ሴቶች ባለመማር በለጋ እድሜ በማግባት እንዲሁም ከክፍለ ሀገር ወደ አዲስ አበባ የተሻለ ህይወት ፍለጋ ከመጡ በኋላ በጾታዊ ጥቃት አሊያም በተለያዩ ሁኔታዎች ውስጥ ሆነው በማርገዝ ለጎዳና ህይወት እንደሚጋለጡ ጠቅሰው እነዚህ ሴቶችና ልጆቻቸውን መልሶ ለማቋቋምም ድርጅታቸው የተሃድሶ መርሃ ግብር በመቅረጽ መጠለያ ውስጥ እንዲኖሩ በማድረግ እየሰራ መሆኑን ይገልጻሉ። አዲስ አበባ እንግዲህ የሀገራችን ዋና መዲና ነች። ሁሉም የሀገራችን ክልሎች ነው ሴቶች የሚመጡት እኛም ጋር ያሉት እና እነዛ ሴቶች ዘመድ ነው የሚያመጣቸው። መጀመሪያው አክስ ወይም ታመጣቸዋለች ወይ የሩቁ ዘመድ ወይ የቅርብ ዘመድ። እዛ ቤት የመደፈር አደጋ ይደርስባቸዋል። ከዛ ቁርፎ ደግሞ ሰራተኝነት የቤት ሰራተኝነት ይቀጠራሉ። ሁለት ሶስት የመደፈር አደጋ ሲደርስባቸው መንገድ ላይ መቆም ይጀምራሉ። ወይም ደግሞ ሴተኛ አዳሪነት ህይወት መምራት ይጀምራሉ። በሽታ ይዛቸዋል። ተስፋ ይቆርጣሉ። ልጅ ያረግዛሉ። ያኔ ደግሞ ምንም ነገር ሲያጡ ጎዳና ላይ ይሆናሉ። እና እዛ ጎዳና ላይ ሱሶችን ጨምሮ ኤች አይቪ ኤድስ ከዛም በላይ የተለያዩ በሽታዎች ይዟቸዋል። ወዲያውኑ ነው እንግዲህ ተከታታይ ልጅ ከዛ በኋላ የሚወልዱት ስለ ራሳቸው ምንም ነገር ማሰብ ያቆማል። እና ትልቁ ነገር ከተማ ውስጥ ሲመጣ ሰዎች ገንዘብ ደግሞ ፈስሞ መጀመሪያ የሚመስላቸውና እነዚህ ችግሮች በሙሉ ስለማያስተውሉ ነው ወደዚህ የሚመጡት። እና እኛ እንዲሁም ይሄ አንድ ሺ ክፍል ለአንድ ልጅ ፕሮግራማችን ላይ ራሳችን ሂደን ስለሆነ በየቦታው የምናከፋፍለው ይችንም ትምህርት በተቻለ ለኮሚኒቲው ላገኘን የህብረተሰብ ክፍል እንሰጣለን እና ሰዎች ለጎዳና ህይወት ትልቁ ተግዳሮታችን የባህላችን ጉዳይ ነው። ከዛ ማንሳት ነው የኛ ተግዳሩ፣ ያችንና ለማንሳት በጣም ብዙ መመላለስ፣ በጣም ብዙ ማሳመን አለብን። ከዛ በኋላ ደግሞ ወደ ማዕከላችን ሲመጡ ለምሳሌ ሶስት ሶስት ልጅ ያላቸው አራት አልጋ ይኖረናል እና ያንን ነገር የህይወታቸው መሰረት ማስያዣ እንደሆነ ማሳመን ማስተማር ይጠበቅብናል። ሳይካተሪስቶች ሳይኮሎጂስቶች፣ ሌሎችም የሶሻል ሰራተኞች መጥተው ተረባርበው ስራዎች መሰራት አለባቸው። የመጀመሪያው ሶስት ወር ከሱሳቸው እንዲላቀቁ ማስቲካዎች መግዛት፣ ቆዶዎች መግዛት፣ ቡና በየጊዜው ማፍላት፣ መንከባከብ፣ ሲጮሁ ሲሰድቡሽ መቻል ምናምን የት ይጠበቅብናል። እየተረጋጉ ከመጡ በኋላ ደግሞ ስልጠና ለመስጠት የህጻናት መዋያውን ለብቻ ሴቶቹም ለብቻ ለማድረግ ደግሞ ተጨማሪ ሰራተኛ ያስፈልገናል። ልክ ትምህርቱን የህይወት ክህሎት፣ ስራ ፈጠራ፣ የአመራር ብድር እና ቁጠባ አይነት ነገሮች እናስተምራለን። ልክ ያንን ማስተማር ስንጀምር ነው ወደ ህይወት መመለስ የሚፈልጉት። የመጨረሻው ግባችን አንድ ሴት በቃ እችላለሁ፣ ልቀቁኝ፣ እኔ ሰርቼ ነው የምኖረው። ከዚህ በኋላ በፍጹም አልለምንም፣ በፍጹም ሴተኛ አዳሪነት አልሰራም፣ በፍጹም አልሰርቅም በቃ ብቁ ዜጋ ለልጆቼ በቂ እናትና አባት ነኝ ብላ ማመን አለባት። ያንን እንግዲህ እንዳልኩሽ የመጀመሪያው ዙራችን ስምንት ወር ፈጅቶብናል። መልሶ የማቋቋሙ ሂደት ሙሉ ለሙሉ የመነሻ የቤት እቃና የሶስት ወር የቤት ኪራይ እንዲሁም የስራ ማስጀመሪያ ገንዘብንም እንደሚያጠቃልል ወይዘሮ መሰረት ይናገራሉ። የዚህ መርሃ ግብር ተጠቃሚ የሆነችው አበባ ታምራት በአስራ ስድስት አመቷ ካደገችበት ከጻድቃኔ ማርያም አካባቢ አዲስ አበባ በመምጣት ባል ብታገባም በተለያዩ ምክንያቶች ከባላው ጋር ባለመስማማቷ ሁለት ልጆቿን ይዛ ጎዳና ላይ እንደወደቀች ታስታውሳለች። ቤት ተከራይቼ ነበረ። አጋጣሚ የልጆች አባት አልነበረም። ቤት ኪራይ መከፍለው ወጣሁ። የሚበላ የሚቀመስም አልነበረም። ልጆቼን ይዤ ወጣሁ ወደ ጎዳና ህይወት። ምንም ማድረግ አልቻልኩም። የልጆቼን ህይወት ማቆየት ስላለብኝ ወጣሁ። እስጢፋኖስ ወጣሁኝ። እስጢፋኖስ አገኘችኝ። ባገኘችኝ ሰዓት ላይ ብዙ ነገሮች፣ ቤት ክራይ ከፍላልኛለች፣ ቡካቤ ያርጋልኛለች፣ አልባሳት ሰጠኛለች፣ ብዙ ነገሮችን ያርጋልኛለች። የምግብ ድጋፍ ምናምን አድርጋት ቤት ተከራይታ ታ ከጎዳና ይወት አውጥተኝ አለች። ተለይ ሳሰልጥለኝ አንድ ሺ አምስት መቶ ብር ነው የሰጠችኝ ለኔ ማለት ነው። መጀመሪያ ያ አንድ ሺ አምስት መቶዋ ማለት ነው በብዙ ነገሮች፣ ከአምስት መቶዋ በጣም ብዙ ነገር ለውጣለች ለኔ። በርበሬ ምናምን ጀምሬባት ነበር፣ ትንሽ ትንሽ እያደረሱን ችርቻር ጀረችራለሁ፣ ቆሎ ሸጣለሁ። በዛሽ በዛሽ ነገር ታሪክ ለውጣልኛለች ለኔ። አሁን ደግሞ የራሴ ቤት ደርሶኝ የራሴ በተመሳሳይ የሁለት ልጆች እናት የሆነችው ና ከመሰረት ግብረ ሰናይ ተቋም ጋር በቀበሌ በኩል እንደ ተገናኘች የምትገልጸው ወይዘሮ ፍሬዮት ጉልላት እሷንና ሁለት ልጆቿን ጎዳና ላይ ከመውጣት በታደጋት ተቋም ውስጥ በመቀጠር እያገለገለች መሆኑን ትናገራለች። ከዛሬ አስር ዓመት በፊት የሁለት ልጆች እናት ያው በትዳር አለም

የራሴንም ታሪክ በመቀየር የልጆችንም ሕይወት በማስተካከል ትልቅ ለውጥ ነው ያመጣሁት፣ በባህሪም፣ በልጆችም፣ ላይ በራሴም ላይ። ከዛ ውጭ ልጆቼ የባንክ አካውንት ተከፍቶላቸው በየወሩ የትምህርት ቤት ቅስያዎች ይከፈቱላቸው ይከፈልላቸዋል፣ ዩኒፎርም ይሰፋላቸዋል። አሁን ላይ ነው መንግስት የመጣው። ስለዚህ ለልጆች የሙሉ የጤና ሕክምና የኔም የጤና ሕክምና ሙሉ ወጪ በሙሉ ወጪ ይከፈልልኛል፣ ይታከማለሁ። በግል ሆስፒታሎች ውስጥ የምታከመው ስለዚህ ምንም ነገር ሳይጎልብኝ ነበረ፣ ስገለገለኝ ነበረው። በጤና እንከን መሀል ላይ ትንሽ በጤና ሁኔታ ነገሮችን ሳቁን ራሴ ተመልሼ ደግሞ እንደገና እዛው ድርጅት ውስጥ በበጎ ፈቃደኝነት በማገልገል በማገዝ ለረጅም ጊዜ ቆይታ ነበረ። አሁን ላይ ግን አዲስ በተከፈተው ወይም ደግሞ እናትና ልጅን ማቆያ ውስጥ በምስራት ላይ ይገኛሉ ይላል። ምክንያቱም እኔ ተሳለፍኩትን ታሪክ እህቶቼ እንዳደግንች እያደረግኩ ስለሆነ በጣም ደስተኛ ነኝ። ወይዘሮ መሰረት በአሁን ሰዓት ድርጅታቸው እጅግ ሰፊ የሆነ የማህበረሰብ እርዳታ እንደሚሻና ለዚህም ሲባል በአይነቱ ለየት ያለ የድረገጽ የገቢ ማሰባሰቢያ መርሃ ግብር ላይ እየተሳተፈ እንደሆነና የህብረተሰቡ ተሳትፎም እንደሚያስፈልጋቸው ይገልጻሉ። ቤት ለጥም ና ትልቅ የገንዘብ ችግር አለብን ነው ገንዘቡ በመቆሙ ምክንያት ደግሞ የሰው ሕይወት ሳይቀየር እንዲቀር ስለማንፈልግ፣ በተቻለ መጠን እንዲደግፉ ማንኛውም ግብረሰብ ና የ ወደ ሰብአዊ ፍጡር እንዲደግፈን እንፈልጋለን። ለዛ ነው አሁን ግሎባል ጊቪንግ ላይ ሰዎች በጎ ፍቃድ አገልጋዮቻችን ጠቆመውን የአንድ ሺህ ለአንድ ፕሮጀክታችንን ፕሮሞት ተደርጎ እንዲገባ ና ሌሎችም ላይ እንዲያደርጉልን አድርገናል። ያ ነገር ግን አርባ ሰዎች ቢያንስ እና አምስት ሺ ዶላር ቢያንስ እንደ ፈረንጆቹ አቆጣጠር ኤፕሪል አምስት የሚጀመር ካምፔን አለ ና እና የዛን ቀን ከዛ በላይ ሰዎች መደገፍ ከጀመሩ ቋሚ የሆነ የድጋፍ ነገር ይኖር ና ድጋፋችን መደጋገፋችን ይቀጥላል ማለት ነው። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረ ዘገባ ኤደንገር የአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ የሚተላለፈው የጋቢና ቪኦኤ ዝግጅታችን እንደቀጠለ ነው። ተከታዩ መሰናዷችን ደግሞ ወደ አይቬሪ ኮስት ይወስደናል። አብዛኛውን ጊዜ በህገወጥ መንገድ ወይም በኮንትሮባንድ የሚገቡ መድኃኒቶች የጥራት ደረጃቸው ያልተረጋገጠ ሲሆን አንዳንዴም ተመሳስለው የተሰሩና ሀሰተኛ ምርቶችም ሊሆኑ ይችላሉ። ይህም ገንዘባችንን እንድናባክን ብቻ ሳይሆን በጤናችን ላይም እክል እንዲፈጠር ያደርጋል። ይህን ለመከላከል ታዲያ በቅርቡ በአይቬሪኮስ ሀሰተኛ መድኃኒቶችን የሚለይ አንድ መተግበሪያ ተሰርቷል። ዘገባው የአሲን ሲሆን ነው ሀብታሙ ስዩም እንደሚከተል ያቀርበዋል። በአቢጃን ከተማ አጃሚ ቀጠና ውስጥ የሚገኘው ይሄ ጎዳና በምዕራብ አፍሪካ ትልቁ የሀሰተኛ ደረጃቸው ዝቅ ያለና ህገወጥ ወጥ መድኃኒቶች የሚከፋፈሉበት ሮክስ የተሰኘ ስፍራ አካል ነበረ። አዋክሊ ባሊ በዚህ ስፍራ እስከ ነሐሴ ወር ድረስ መድኃኒ ለድካም ለወባ ለሆድመምና ለሁሉም የሚሆኑ መድኃኒቶች በዚህ ይሸጡ ነበር። በዚህ ስፍራ ገዢዎች በርካሽ ዋጋ የሚሸጡ መድኃኒቶችን ያስተሳሉ። ዊልፍሬድ ኦሶ አንደኛው ነው። ከፋርማሲ በ6000 ፍራንክ የምንገዛውን መድኃኒት እዚህ ግን በ4500 ፍራንክ እገዛለሁ። በቂ ገንዘብ ካለኝ ግን ከፋርማሲ እገዛለሁ። ዊልፍሬድ ኦሶ የሕመም ማስታገሻ የወባ መድኃኒትና ሌሎች መድኃኒቶችን ከጎዳና ከሚገዙ አርባ በመቶ አይቮሪያን መካከል አንዱ ነው። እዚህ የሚሸጡት መድኃኒቶች ትክክለኞቹን ንጥረ ነገሮች ስለመያዛቸው፣ መጠናቸውም ያልተዛነፈ ስለመሆናቸው ዋስትና የለም። የዓለም ጤና ተቋም በዝቅተኛና መካከለኛ ገቢ ባላቸው ሀገራት ከሚሸጡ አስር መድኃኒቶች መካከል አንደኛው ከደረጃው ዝቅ ያለ ወይንም መርዛማ ሊሆን እንደሚችል አስታውቀዋል። ተመሳስለው የተሰሩ መድኃኒቶችን ከጎዳና ለማስወገድ ያሰቡ የአይቮሪ ኮስት ባለስልጣናት ሮክስ ገበያን በተደጋጋሚ ዘግተውታል። ደንበኞችን ለመጠበቅ በቅርብ የሚገኘው ኖቬል ፋርማሲ ሜዲቴክት የተሰኘ ድርጅት የፈጠረውን ብልሃት በመጠቀም ላይ ይገኛል። የድርጅቱ ፈጠራ መድኃኒቶች ከምንጫቸው እስከ ሽያጭ ስፍራ ድረስ የሚያደርጉትን ጉዞ ይከታተላል። የፋርማሲው ሰራተኛ አንጂ ቦሃሪ አጠቃቀሙን ያሳያሉ። እሽጉን የስልኬን ስክሪን በመጠቀም እስካን አድርገዋለሁ ወይም እፈትሸዋለሁ። መድኃኒቱ መቼ እንደገባ ከየት እንደመጣ፣ በክምችት ክፍል ውስጥም ምን ያህል እንደቀረ ይነግረኛል። በእሽጉ ላይ ያለው ልዩ ኮድ የመድኃኒቱን ትክክለኝነት ያረጋግጣል። ከቤተ ሙከራ እስከ መድኃኒት ቤት ያደረገውን ጉዞም ይከታተላል። ተለዋጭ የመድኃኒት ዝርዝሮችንም ያሳያል። አንጂ በኋሪ በድጋሚ የታዘዘው መድኃኒት አልቆ ሊሆን ይችላል። መተግበሪያው ግን አማራጮችን ይጠቁማል። ደንበኛው ካለ መድኃኒት እንዲመለስ አላደርግም፣ ምክንያቱም በጎዳና ላይ መድኃኒት የሚሸጡ ወይዛዝርትን ሊያገኝ ይችላል። ሜዲቴክት የስልክ ላይ መተግበሪያ ለአይቬሪ ኮስት መድኃኒት ቤቶች እና ህመምተኞች በነፃ የቀረበ ነው። በአሁኑ ሰዓት ማረጋገጫ የሚሰጠው በአጋሩ የፈረንሳዩ መድኃኒት ፋብሪካ ዩፒኤስኤይ ለሚመረቱ መድኃኒቶች ነው። ተባባሪ መስራቹ አርናውድ ፕራዲውዝ ተቋሙ አድማሱን ወደ ሌሎች ከሰሃራ በታች ላሉ ሀገራት ለማስፋት እንዳለመ ይናገራሉ። ኢንተርኔት የሰጠንን በሁሉም ክልሎች የመገኘት እድል እንጠቀምበታለን። በጣም ጥሩ የእጅ ስልክ ሽፋንም አለ። ተንቀሳቃሽና ዲጂታል መላ ይዘን በመምጣታችን በጣም ጠንካራ ተጽዕኖ እንፈጥራለን። ሜዲቴክት መድኃኒቶችና ክምችቶችን ከመቆጣጠር በተጨማሪ ህመምተኞችን ለመከታተል ይጠቅማል። ይህ ዲጂታል መላ ጥር ላይ በአይቨሪ ኮስት፣ ሴኔጋልና ካሜሮን ስራ ይጀምራል። ምናልባት አንድ ቀን ደግሞ በፈረንሳይኛ ተናጋሪ አፍሪካውያን ሀገራት ዘንድ ይዳረሳል። ፕሮግራማችን ይቀጥላል። አብራችሁን ስለሆናችሁ ደግሞ እናመሰግናለን። አሁን ደግሞ በማኪ ኬቢ ደነገጠ የሚለው ዜማ ረፍት አርገን እንመለስ። ምሽቱ የያዝናቸው ፕሮግራሞች ይህን ይመስሉ ነበር። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ የሚኖራችሁን አስተያየቶች በማህበራዊ ትስስር ገጾቻችን በፌስቡክና በትዊተር አት ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። አሁን በጀመርነው በማኪ ኬቢ ሙዚቃ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት።